ሁለት በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ የሰኞ መስከረም 18 2012 ዓመተ ምህረት ዝግጅታችን ጀመረ። ይህን ባንዲራ ልስቀል አልስቀል ብዬ ከራሴ ጋር ተከራክሬ ያለው ምክንያቱም ቤቴ ላይ ሊተኮስ ይችላል ብዬ ስለሰጋሁ ነው። ከዛ በኋላ ግን በፍርሃት መኖር የለብኝም ስል ወሰንኩ። ያን ኃላፊነት የሚይዝ ሰው ሊመራን የሚችል መሆን አለበት። ጥሩ ሰው፣ እውቀት ያለው ዲሞክራሲያዊ አስተሳሰብ ያለው መሆን አለበት። የፕሬዚዳንት ዶናልድ ትራምፕ እና የዴሞክራቱ የቀድሞ ምክትል ፕሬዚዳንት ጆ ባይደን ደጋፊዎችን ነው የሰማችኋቸው። ሁለቱም ተወዳዳሪዎች ፊት ለፊት የሚያጋጥመው የመጀመሪያው የምርጫ ክርክር ማክሰኞ ኦሃዮ በምትገኘው ክሊቭላንድ ከተማ ይካሄዳል። ሙሉ ዘገባውን በአብይ ርዕስ እንመለስበታለን። ፕሬዚዳንት ዶናልድ ትራምፕ ለጠቅላይ ፍርድ ቤት እጩ ዳኛ አድርገው ያቀረቧቸው ዳኛ ኤሚ ኮኒ ባረት 36 ቀናት ለቀረው ምርጫ ፍልሚያ ዋነኛ ምክንያት ሆነዋል። ዘገባ አለን። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአትቪ አማሪክ የፌስቡክ ገጻችንና በአህዱር ራዲዮ 94.3 ላይም በቀጥታ ማዳመጥ ትችላላችሁ። ጤና ይስጥልኝ። እንደምናመሻችሁ አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅት ታዬ ጋር እተዋችሁ። ዜና ስትልኝ። እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅት ታዬ ነኝ። በቤንሻንጉል ጉሙዝ መተከል ዞን ባለፈው ሳምንት ውስጥ ከተፈጸመው የዜጎች ግድያና መፈናቀል ጋር በተያያዘ እጃቸው አለበት የተባሉና በቸልተኝነት ኃላፊነታቸውን በአግባቡ አልተወጡም የተባሉ አርባ አምስት አመራሮችን ከኃላፊነት ማንሳቱን የቤንሻንጉል ጉሙዝ ብልጽግና ፓርቲ በፌስቡክ ገጹ ላይ አስፍረዋል። በዚሁ ጽሁፍ ከክልል እስከ ወረዳ ባሉ አመራሮች ላይ ህጋዊና ፖለቲካዊ እርምጃ ተወስዶባቸዋል በሚል ስም ዝርዝራቸው የሰፈረ ሲሆን ከአርባ አምስት ውስጥ አንዱ አመራር ወደ ሌላ ቦታ የተዛወሩ ሲሆን ሌሎች አርባ አራት ከኃላፊነታቸው እንዲነሱ መወሰኑ ተገልጿል። ከመካከላቸው አስሩ አመራሮች በሕግ እንዲጠየቁና ምርመራ ተደርጎ እንዲጣራ መወሰኑን መግለጫው አመልክቷል። እንደ ጋዜጣው ዘገባ እስከ ዛሬ ላለፉት አምስት አስርተ ዓመታት ከነበሩት ፕሬዝደንቶች የከፈሉትን የግብር መጠን ለህዝብ ይፋ ያላደረጉት ፕሬዝደንት ትራምፕ ብቻ ናቸው ትራምፕ ሰነዳቸውን ይፋ ያላደረጉት በኦዲት ምርመራ እየተደረገ ስለሆነ ነው ቢሉም የገቢዎች አገልግሎት ጽህፈት ቤት ግን ምርመራ ላይ እንኳ ቢሆን ለህዝብ ይፋ ማድረጉን የሚከለክል ነገር የለም ብሏል ፕሬዝደንቱ የኒውዮርክ ታይምስ ያወጣውን ዘገባ የሐሰት ወሬ ነው ብለውታል ኒውዮርክ ታይምስ ግን የተገኘው ኢንፎርሜሽን የታክስ ሰነድን ለማየት አግባብ ካለው ምንጭ ሲሆን ለህዝብ ይፋ ከተደረጉ ሌሎች ሰነዶችም ጋር የተመሳከረ ነው ብሏል። ትራምፕ የገቢ ግብሩን የማይከፍሉት ወጪያቸውን በማብዛትና እንዲሁም ብዙ ኪሳራና ዕዳ በማስመዝገብ መሆኑን በጋዜጣው ዘገባ ተመልክቷል። በአሁኑ ወቅትም ፕሬዚደንቱ ከ400 ሚሊዮን ዶላር በላይ ዕዳ ያለባቸው ሲሆን፣ አብዛኞቹ ከሚቀጥሉት አራት ዓመታት የሚታሰቡ መሆናቸው ተዘግቧል። የትራምፕ የንግድ ድርጅቶች የህግ ጠበቃ አለን ጋርተን ከጋዜጣው ለቀረበላቸው ጥያቄ በሰጡት መልስ በዘገባ ውስጥ የሰፈሩት ሁሉም እንኳ ባይሆኑ አብዛኞቹ ነገሮች ትክክል አይደሉም ብለዋል። ትራምፕ ለፕሬዝደንትነት እንደሚወዳደሩ ካሳወቁበት ከ2015 ጀምሮ ባለፈው 10 ዓመት ውስጥ በ10 ሚሊዮን ዶላሮች የሚቆጠር ግብር ለፌዴራል መንግሥቱ መክፈላቸውን ጠበቃቸው ተናግረዋል። ፕሬዚደንት ባይደን ስለ ፕሬዚደንት ትራምፕ ግብር አለመክፈል ዜና እስካሁን ምንም አላሉም። ይሁን እንጂ ግን ባለፈው ሐምሌ በሰጡት መግለጫ ትራምፕ ይፋ በማያደርጉት የግብር ሰነዳቸው ምን መደበቅ እንደፈለጉ የአሜሪካ ሕዝብ ማወቅ አለበት ብለዋል። ለስምንት ዓመታት ምክትል ፕሬዚደንት የነበሩት ጆ ባይደን ለምርጫው ባዘጋጁት ድረገጻቸው ላይ የግብር ሰነዳቸውን ይፋ አድርገዋል። የህዝብ ተወካዮች አፈ ጉባኤ ናንሲ ፖሎሲ ትናንት እሁድ ማምሻውን ባወጡት መግለጫ የጋዜጣው ዘገባ የሚያሳየው የአሜሪካ ህግ አውጪዎች የትራምፕን ዝርዝር የገቢ ግብር ሰነዶችን ማየት የሚያስፈልጋቸው መሆኑን ነው። ባለፈው ዓመት ምክር ቤቱ ፕሬዝደንቶች የገቢ ሰነዶቻቸውን ለህዝብ ይፋ እንዲያደርጉ የሚያስገድድ ህግ አርቅቆ ወደ ሴኔቱ የላከ ቢሆንም የሴኔቱ የፋይናንስ ኮሚቴ ግን ጉዳዩን ሊያንቀሳቅሰው አልፈቀደም። በሁለቱ ተፎካካሪ ፕሬዝደንታዊ ዕጩዎች መካከል ነገ በሚደረገው የመጀመሪያው ዙር ይ ላይ የኒውዮርክ ታይምስ ዘገባ በተጨማሪነት እንዲካተት ማድረጉ እንደማይቀር ተገምቷል። የቀድሞ የማሊ የውጭ ጉዳይ ሚኒስትር ሞክታር ዌይን የሽግግሩ መንግስት ጠቅላይ ሚኒስትር ሆነው ተሾሙ። የጠቅላይ ሚኒስትሩ መሾም ካለፈው ወሩ የሀገሪቱ ፕሬዚደንት ኢብራሂም ቡባካር ኬታ መንግስት መገልበት ተከትሎ ማዕቀቦች የጣለባት የምዕራብ አፍሪካ ክልላዊ የኢኮኖሚ ማህበረሰብ ካስቀመጣቸው ቅድመ ሁኔታዎች አንዱ ነው። ትናንትና የቀድሞውን የውጭ ጉዳይ ሚኒስትር ለጠቅላይ ሚኒስትርነቱ የሾሟቸው አሁን ሀገሪቱን በሚያስተዳድረው ወታደራዊ ኮሚቴ። የሽግግር ፕሬዝደንት የሆኑት ባኢንዳው ናቸው። የመፈንቅለ መንግስቱ መሪ ኮሎኔል ኢሳም ጎይታ ምክትል ፕሬዝደንትነቱን ይዘዋል። አዲሱ ጠቅላይ ሚኒስትር በአውሮፓውያን ከ2004 እስከ 2011 የውጭ ጉዳይ ሚኒስትር ሆነው ያገለገሉ ናቸው። ከዚያ በፊት ደግሞ ከ1995 እስከ 2002 በተባበሩት መንግስታት ድርጅት አምባሳደሯ ነበሩ። የእሳቸው መሾም ኤኮዋስ የጣላቸው ማዕቀቦች ሊያስነሳ ይችል ይሆናል ተብሏል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ በአውሮፓውያን የዘመን አቆጣጠር ለ2016ና 2017 ለመንግስት የከፈሉት የገቢ ግብር 750 ዶላር መሆኑን ዘ ኒውዮርክ ታይምስ ጋዜጣ ዘገበ። ሪፖርቱ የፕሬዝደንቱን የግብር ክፍያ ጉዳይ በመጪው ፕሬዝደንታዊ ምርጫ ዋዜማ ዋና አነጋጋሪ ርዕስ አድርጎታል። ትራምፕ ለፕሬዝደንትነት ከመወዳደራቸው በፊት በቀደሙት አስራ አምስት ዓመታት ውስጥ በአስሩ ምንም ግብር እንዳልከፈሉ ነው ይህ ሪፖርት የሚያመለክተው። የቪኦኤዎቹ ክሪስ ሃና ና ኬም ብሬደርማን ያጠናቀሩትን ዘገባ ደረጀ ደስታ እንደሚከተለው ጨምቆ ያቀርበዋል። የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ሊካሄድ የቀረው ከአንድ ወር ብዙም የማይበልጥ ጊዜ ነው። ፕሬዝደንት ዶናልድ ትራምፕ ከጥቂት ቀናት በፊት በሞት የተለዩት የጠቅላይ ፍርድ ቤት ዳኛ ሩት ቤደር ግንስበርግን ቦታ እንዲይዙ ባጯቸው ዳኛ ኤሚ ኮኒ በሬት ጉዳይ ከወዲሁ እሰጥ አገባው ተጣጥፏል። የዲሞክራቲክ ፓርቲው እጩ ፕሬዝደንታዊ ተፎካካሪ ጆ ባይደን ህዳር ሶስት በአውሮፓውያን ምርጫው ተካሂዶ የመራጮች ፍላጎት ሳይታወቅ የመወሰኛ ምክር ቤቱ የእጩ ዳኛ ሹመት እንዳያጸድግ ጠይቀዋል። ዋና ዋና ሪፐብሊካን መሪዎች ግን ይህንን ጥያቄ አልተቀበሉም። ዝርዝሩን የያዘ ሪፖርት በመጽሄት ክፍለ ጊዜ ይቀርባል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። ባለም ዙሪያ በኮቪድ-19 ሳቢያ ለህልፈት የተዳረጉት ሰዎች ቁጥር አንድ ሚሊዮን ሊሞላ መቃረቡን የዩናይትድ ስቴትሱ ጆንስ ሆፕኪንስ ዩኒቨርሲቲ መረጃ ማዕከል ዛሬ ማልዶ ያወጣው አሀዝ ያሳያል። በሽታውን በሚያስከትለው በኮሮና ቫይረስ የተያዙት ሰዎች ቁጥር ደግሞ በአጠቃላይ ባለም ዙሪያ ከ33 ሚሊዮን አልፏል። ሲኤንኤን ቴሌቪዥን የሆፕኪንሱን መረጃ አጥንቶ በዘገበው መሰረት በዩናይትድ ስቴትስ 21 ክፍለ ግዛቶች ለቫይረሱ የተጋለጠው ሰው ብዛት ከቀደመው ሳምንት ከነበረው በ10 ከመቶ ጨምሯል። በዋሽንግተን ዩኒቨርሲቲ የጤና ነክ አሃዞች ግምገማ ተቋም ዲሬክተር የሆኑት ዶክተር ክሪስ መሬ ለሲኤንኤን በሰጡት ቃል በሚቀጥለው ጥቅምት ይጨምራል ተብሎ የሚጠበቀው የቫይረሱ ተጋላጮች ቁጥር በህዳርና በታህሳስም እንደዛው እንደሚቀጥል እንሰጋለን ብለዋል። በዩናይትድ ስቴትስ የቫይረሱ ተያዦች ቁጥር ከሰባት ሚሊዮን በላይ አልፏል። ህንድ ከስድስት ሚሊዮን በላይ፣ ብራዚል ወደ አምስት ሚሊዮን ገደማ የሚጠጉ የቫይረሱን ተያዦች ይዘው ዩናይትድ ስቴትስን ይከተላሉ። በአውሮፓም የቫይረሱ ስርጭት እያገረሸ በመሆኑ አንዳንድ መንግስታት ለነዋሪዎቻቸውና ለንግድ ተቋማት ቀደም ብለው ተነስተው የነበሩትን የእንቅስቃሴ ገደቦች መልሰው እያጸኑ ናቸው። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ሁለተኛ ዙር ወረርሽኝ ሳይመታን አይቀርም፣ ፈጣንና ወሳኝ እርምጃ መውሰድ አለብን ሲሉ ትናንትና አሳስበዋል። በፈረንሳይ የሐኪሞች አገር አቀፍ የባለሙያዎች ምክር ቤት ኃላፊ ሲናገሩ ነገሮች ካልተለወጡ ፈረንሳይ በጠቅላላ ከአሁን ያነሳ እስከ ክረምቱ ማብቂያ ኮሮና ቫይረስ በስፋት ይዛመታል፣ ከዚያም የጤና ስርዓቱ ከአቅም በላይ ሆኖበት ሊፈራርስ ይችላል ሲሉ አስጠንቅቀዋል። የሆላንድ ጠቅላይ ሚኒስትርም የቫይረሱ ስርጭት እጅግ አሳሳቢ ደረጃ ላይ በመሆኑ ተጨማሪ እርምጃ መወሰድ አለበት ብለው አሳስበዋል። የየመን ተፋላሚ ወገኖች ከአንድ ሺህ የሚበልጡ እስረኞችን ለመቀያየር ያደረጉት ስምምነት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በደስታ እንደተቀበሉት ቃል አቀባያቸው ተናግረዋል። የእስረኛ ልውውጡ አላማ ከአምስት ዓመታት በላይ የዘለቀውን ጦርነት ለማክተም ተጀምሮ የተቋረጠውን የሰላም ሂደት ለማንቀሳቀስ ነው። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ መስከረም 18 2012 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪ አማሪክ የፌስቡክ ገጻችንና በአህዱ ራዲዮ 943 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታን እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። ፕሬዚዳንት ዶናልድ ትራምፕና ዴሞክራቱ የቀድሞ ምክትል ፕሬዚዳንት ጆ ባይደንን ፊት ለፊት የሚያጋጥመው የመጀመሪያው የምርጫ ክርክር ማክሰኞ ኦሃዮ በምትገኘው ክሊፍላንድ ከተማ ይካሄዳል። ክርክሩ ሁለቱ ተወዳዳሪዎች ፊት ለፊት ቀርበው እንዲያካሂዱ ከታቀደው ሶስት የክርክር መድረኮች የመጀመሪያው ነው። የዴሞክራትና ሪፐብሊካን ፓርቲ ደጋፊዎች በተቀራራቢ ቁጥር በሚገኙበትና መራጮች ለተፎካካሪዎቹ ያላቸው አመለካከት ከፍተኛ ልዩነት ባሳየበት ኦሃዮን ጨምሮ በጠቅላላ አገሪቱ የሚካሄደው የዘንድሮ የአሜሪካ ምርጫ ዘመቻ ማጠቃለያው እየተቃረበ ነው። የክርክሩን ሂደት ለመከታተል ክሊቭላንድ የምትገኘው ዘጋቢያችን ካሮሊን ፕሬትሱ የላከችውን ዘገባ ስመኝሽ የቆየ ታቀርበዋለች። በኦሃዮ ክፍለ ግዛት አንድ መንደር ውስጥ ተሰቅሎ የሚታየው የትራምፕ ስም በትልቁ የተጻፈበት ባንዲራ በአካባቢው ያለውን ፖለቲካ የሚያሳይ የመጀመሪያው ምልክት ነው። በመኖሪያ ቤቷ ባንዲራውን የሰቀለችው የትራምፕ ደጋፊ ዶሎሪስ ጀንቲል ባንዲራውን ለመስቀል ሰግታ እንደነበር ትናገራለች። ይህን ባንዲራ ልስቀል አልስቀል ብዬ ከራሴ ጋር ተከራክሬ ያለው ምክንያቱም ቤቴ ላይ ሊተኮስ ይችላል ብዬ ስለሰጋሁ ነው። ከዛ በኋላ ግን በፍርሃት መኖር የለብኝም ስል ወሰንኩ። መንገዱን ተሻግሮ ደግሞ የጀንቲል የ44 ዓመት ጓደኛ የሆነችው ፓቲ ሉቺ የባይደን ደጋፊ ናት። ያን ኃላፊነት የሚይዝ ሰው ሊመራን የሚችል መሆን አለበት። ጥሩ ሰው፣ እውቀት ያለው ዲሞክራሲያዊ አስተሳሰብ ያለው መሆን አለበት። በአሜሪካ የፕሬዝዳንት ምርጫ ወቅት ኦሃዮ ወሳኝ ክፍለ ግዛት ናት። የትኛውም የሪፐብሊካን ፓርቲ ተመራጭ ኦሃዮን ሳያሸንፍ ፕሬዝዳንት ሆኖ አያውቅም። በ2016 በተደረገው ምርጫ ፕሬዝዳንት ትራምፕ ኦሃዮ ውስጥ ያሸነፉት በስምንት ነጥብ ልዩነት ነበር። በዚህ ዓመት በሚደረገው ምርጫ የተሰበሰበው የመራጮች አስተያየት እንደሚያሳየው ግን ትራምፕ ከተፎካከሪያቸው ከጆ ባይደን የሚለዩት በጣም በትንሽ ነጥብ ነው። በጎረቤቶች አንዳንዴም በቤተሰብ መሀልም ትልቅ የድጋፍ ልዩነት ይታያል፣ የሉቺ ቤተሰቦችን ጨምሮ ግማሾቹ ልጆቼ የትራምፕ ደጋፊዎች ናቸው። እቤት ሁሉ አንጋብዛቸውም አቁመናል። ስንገናኝ ስለ ፖለቲካ እንግዲህ አናወራም እንባባልና ግን እንገባበታለን፣ እንከራከራለን። ስለዚህ መገናኘቱን አቆምን። በመላው አሜሪካ በትራምፕና ባይደን ደጋፊዎች መካከል ያለው ልዩነት ቤተሰብ መሀል ሳይቀር መቃቃር እየፈጠረ ነው። ኬዝ ዌስተርን ሪዘርቭ በተሰኘው ዩኒቨርሲቲ የአሜሪካ ፖለቲካ አስተማሪ የሆኑት ጆ ዋይት ስለ ጉዳዩ ሲያስረዱ እንዲህ ይላሉ። ሪፐብሊካኖቹ በጣም የሚያበሳጫቸው ልጆቻቸው ከተመሳሳይ ጾታ ጋር ወይም ጾታ ከቀየረ ጋር ሊጋቡ የመቻቸው ጉዳይ ነው። ዲሞክራቶች ደግሞ የሚያሳስባቸው ልጆቻቸው ሪፐብሊካን እንዳያገቡ ነው። በፖለቲካ ምርጫቸው ይለያዩ እንጂ ዶሎሬስ ጀንቲል ከፓርቲ ሉቹ ጋር ያላት ጓደኝነት ከፖለቲካው በላይ ነው ትላለች። እኔ ትራምፕን ደግፋለሁ እነሱ ደግሞ ባይደንን እና ምን ይሁን አንዳቸው እንደሆነ ማሸነፋቸው አይቀርም። ከሁለቱ ጎረቤታሞች አሞች ብዙም ሳይርቅ በሚገኘው ኬዝ ዌስተርን ሪዘርቭ ዩኒቨርሲቲ የሚካሄደው የመጀመሪያው የፕሬዝዳንት ምርጫ ክርክር የተካረረ ሊሆን እንደሚችል ጆ ዋይት ይናገራሉ። ምክትል ፕሬዚደንት ባይደን መልካም ተናጋሪ ሆነው ለመቅረብ ሊሞክሩ ይችላሉ። ነገር ግን ትራምፕን ሆን ብለው በማናደድ ጭምር ምን ያክል መጥፎ መሆናቸውንም ማሳየት ይፈልጋሉ። በክሊቭላንድ የሚገኘው የክርክር ቦታ ሁለቱ ተፎካካሪዎች እስካሁን በሰሯቸው ስራዎች፣ የጠቅላይ ፍርድ ቤት ጉዳይ፣ የኮሮና ቫይረስ ወረርሽኝ፣ የምርጫው ሂደት እና የኢኮኖሚ ጉዳዮችን ያነሳሉ። በተጨማሪም በዘረኝነት ጉዳይ ዙሪያ ያሉ የፍትህ ጥያቄዎች ያስነሷቸው አመጾች ያስከተሏቸው ብጥብጦችና ዝርፊያዎችም ተጨማሪ ርዕስ ይሆናሉ ተብሎ ይጠበቃል። የትራምፕ ደጋፊ ለሆኑት ጀንቲል ደግሞ ዋና ጉዳያቸው ይሄ ነው። ፕሬዚዳንት ትራምፕን የምመርጠው ለዚህ ነው። ምክንያቱም ዴሞክራቶቹ እነዚህን ነገሮች አላወገዙም። ትራምፕ ክፉ ናቸው ብዬ ነው የማስበው። ያ ነው የሚያናድደኝ። ደስ የማይሉ ነገሮችን ይናገራሉ፣ በሰው ላይ ይሳለቃሉ። በቅርቡ የተሰበሰበ የሕዝብ አስተያየት እንደሚያሳየው ከሶስት አሜሪካውያን መራጮች ሁለቱ ፖለቲካ በቤተሰባቸው እና ጓደኞቻቸው መሀል ቅራኔ እንደፈጠረ ይስማማሉ ብዙዎች ችግሩን ለመፍታት በምርጫው ዙሪያ መነጋገር ማቆማቸውንም ይገልጻሉ። ይልቁንም ሙግቱን ማክሰኞ ዕለት ለሚካሄደው የሁለቱ ተፎካካሪዎች ክርክር ትተውላቸዋል። አሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕሰ ዘገባ ነበር። የትንታኔ መጽሔት ይቀጥላል። ለዩናይትድ ስቴትስ ፕሬዝዳንታዊ ምርጫ 36 ቀናት ቀርተውታል። በዚህ ጊዜ ውስጥ ፕሬዚዳንት ትራምፕ ለጠቅላይ ፍርድ ቤት እጩ ዳኛ አድርገው ያቀረቧቸው ኤሚ ኮኒ ባረት ለምርጫው ፍልሚያ ዋነኛ ምክንያት ሆነዋል። የዲሞክራቲክ ፓርቲ ፕሬዝዳንታዊ እጩ ጆ ባይደን የሪፐብሊካን ሴናተሮች፣ የአሜሪካ መራጮችም በጉዳዩ ላይ ድምጻቸውን እንዲያሰሙ ከኖቬምበር ሶስቱ ምርጫ በፊት የዳኛይቱን ሹመት እንዳያጸድቁ ጥሪ አቅርበዋል። ቁልፍ የሆኑ የሪፐብሊካን መሪዎች ግን ጥሪውን አልተቀበሉትም። የቪዮኤ ዘጋቢ ሚሼል ኩዊን የሚከተለውን ዘገባ ልካለች። ደረጀ ደስታ ያቀርበዋል። በዚህ ሳምንት የጠቅላይ ፍርድ ቤቱ ዳኛ በመሆን የዕድሜ ልክ ተሿሚ የሆነው የታጩት ዳኛ ኤሚ ካኒ ባረት በምክር ቤቱ አባላት ፊት ቀርበው ለሚቀርቡላቸው ጥያቄዎች ቃላቸውን ከመስጠታቸው በፊት ከዩናይትድ ስቴትስ የሴኔት ምክር ቤት መሪዎች ጋር ይገናኛሉ። አብላጫውን የምክር ቤቱ ወንበር የያዙት የሪፐብሊካን አባላት ሹመቱን ለማጽደቅ በቂ ድምፅ ያላቸው ይመስላል። ፕሬዚደንት ትራምፕም ከምርጫው በፊት የዘጠኙ ዳኞች የተሟሉ ሆኖ መገኘት በጣም አስፈላጊ ነው፣ ምክንያቱም ምናልባት በኖቬምበር ሶስቱ ምርጫ ውዝግብ ከተነሳ ሊጠቅም ይችላል ብለው ያምናሉ። እንዲህ ብለዋል ትራምፕ። እኔ እንደሚመስለኝ ይህ ከምርጫው በፊት ቢደረግ ነው የሚሻለው፣ ምክንያቱም ይሄ ዲሞክራቶች የሚያደርጉት ማጭበርበር፣ ያ መቼም ማጭበርበር ነው። ይሄ ደግሞ ከጠቅላይ ፍርድ ቤቱ ፊት መቅረቡ አይቀርም ስለዚህ አራት ለአራት መሆኑ ጥሩ ነገር አይመስለኝም። ፕሬዝደንት ትራምፕ በቂ ማረጋገጫ ሳያቀርቡ በተለይም በፖስታ ቤት በኩል የሚላከው የምርጫ ድምፅ ላይ መጭበርበር ሊፈጸም ይችላል የሚለውን ወሬ በማንሳት አስጠንቅቀዋል። ስለዚህ ምናልባት ሪፐብሊካኖች ይህን ጉዳይ ፍርድ ቤት አቅርበው ማስወሰን ቢኖርባቸው፣ ጉዳዩ የሚሄደው ወደ አገሪቱ ከፍተኛ ፍርድ ቤት ነው። ዳኞቹ እኩል ድምፅ እንዳይኖራቸው ሊከላከሉ የሚችሉት ደግሞ ዳኛ ባረት ናቸው ብለዋል። በቅርቡ የኒውዮርክ ታይምስ እና ሲየና ኮሌጅ ባወጡት የሕዝብ አስተያየት መሰብሰቢያ ድምፅ 56 ከመቶ የሚሆኑት አሜሪካውያን የጠቅላይ ፍርድ ቤቱን እጩ መምረጥ ያለበት በሚቀጥለው ምርጫ አሸናፊ የሆነው ፕሬዚደንት መሆን አለበት ብለዋል። የዲሞክራቲክ ፓርቲ ፕሬዚደንታዊ እጩ የሆኑት ጆ ባይደንም ለሪፐብሊካኖች ባስተላለፉት ጥሪ የዳኛይቱን ሹመት ከማጽደቃችሁ በፊት የአሜሪካ ሕዝብ ፕሬዚደንቱን እንዲመርጥ እድል ስጡት ብለዋል። እንዲህ ይላሉ ባይደን። አንድ ነገር ስልጣኑ ስላለህ ብቻ ዝም ብለህ የምታደርገው ነገር ከአሜሪካ ሕዝብ የተሰጠህን ትክክለኛ ስራ ከመስራት ኃላፊነትህ አያግድህም። አንዳንድ ዴሞክራት ሴኔተሮች ከዳኛ ባረት ጋር በዚህ ሳምንት ለመገናኘት ፍቃደኛ አለመሆናቸውን ቢገልጹም እንደ ኤሊኖይ ሴኔተር ዲክ ደርባን ያሉት ለዳኛይቱ አንዳንድ ጥያቄዎችን ማቅረብ እንደሚፈልጉ ተናግረዋል። በወግ አጥባቂ አመለካከታቸው ስለ ጤና ስርዓትና ጽንስ ማስወረድ መብት ያላቸው ታሪክና አገልግሎት ምን እንደሆነ እንጠይቃቸዋለን ብለዋል። ደርባን ሹመቱን ለማስቀረጥ ያለው ተስፋ የተመናመነ መሆኑንም እንዲህ ይገልጸውታል። እና ዘገየው እንችላለን። ምናልባት የሰዓታት ጉዳይ ነው፣ ምናልባትም ቀናት። ውጤቱን ግን ልናስቆሞ አንችልም። አሁን ማድረግ ያለብን ይህንን በስርዓቱ ማድረግ ነው። ይሁን እንጂ ይላሉ ደርባን፣ ዳኛ ባረት በ2020 ሊመጣ ከሚችል ከየትኛውም የምርጫ ውዝግብ ከወዲሁ ራሳቸውን ማግለል አለባቸው ይላሉ። የዩታው ሪፐብሊካን ሴኔተር ማይክ ሊ ግን በዚህ አይስማሙም። እንዲህ ብለዋል። ራሷን ከዚህ ወይንም ከሌሎች ጉዳዮች የማግለሉ ነገር የእሷ ኃላፊነት ይሆናል። ያ ከሥራ ባልደረቦቿና ከረዳቶቿ ጋር እየተማክረች ከህጉ ጋር እያስማማች የምትወስኑ ይሆናል። አሁን ክፍት ከሆነው የአገሪቱ ከፍተኛ ፍርድ ቤት ጋር ተያይዞ ቀደም ሲል ውጥረት ውስጥ የነበረው ፕሬዝዳንታዊ ምርጫ የበለጠ ተባብሶ ሊካረር እንደሚችል ይገመታል። ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የአርቲስት ሀጫሉ ሁንዴሳን ግድያ ተከትሎ በተፈጸሙ ወንጀሎች ዙሪያ ሲካሄድ የነበረው ምርመራ መጠናቀቁን የፌዴራል ጠቅላይ አቃቤ ህግ አስታውቋል። በ5728 ሰዎች ላይ ማንነትን መሰረት ያደረገ የእርስ በእርስ ግጭት በመቀስቀስ ወንጀል ክስ መመስረቱን ይፋ አድርጓል። የፌዴራልና የኦሮሚያ ጠቅላይ አቃቢ ሕግ ጉዳዩን አስመልክተው በጋራ የሰጡትን መግለጫ የተከታተለችው ፀሐይ ዳምጠው ዝርዝር አላት። የፌዴራል ጠቅላይ አቃቢ ሕግና የኦሮሚያ ጠቅላይ አቃቢ ሕግ ጉዳዩን አስመልክተው ባለፈው ቅዳሜ በሰጡት የጋራ መግለጫ ነው የምርመራ ሂደት ያለበትን ደረጃ ያብራሩት። ባለፉት ወራት በተካሄደው የምርመራ ሂደት የፌዴራል ጠቅላይ አቃቢክ ከፌዴራል ፖሊስ ከኦሮሚያ ጠቅላይ አቃቢክ እና የኦሮሚያ ፖሊስ በጋራ ሲሰሩ መቆየታቸውን ምክትል ጠቅላይ አቃቢክ ፍቃዱ ጸጋ አስታውቋል። በዚህም በ488 ክስ መዝገቦች 5728 ግለሰቦች ላይ ክስ ተመስርቶባቸዋል ነው ያሉት። ከ5728 ተከሳሾች ውስጥ በፌዴራል መንግስት ስልጣን ስር የሚወድቅና ፌዴራል ጠቅላይ አቃቢ ግ የተከሰሱት 3377 ተከሳሾች ናቸው። በኦሮሚያ ብሔራዊ ክልላዊ መንግስት ስልጣን ስር የሚወድቅና በኦሮሚያ ጠቅላይ አቃቢ ግ የተከሰሱት ደግሞ 2351 ተከሳሾች ናቸው። በመዝገብም ስንከፋፍለው በፌዴራል ጠቅላይ አቃቢ ግ 114 መዛግብትን የከፈት ነው ኦሮሚያ ብሔራዊ ክልላዊ መንግስት ደግሞ ወይም ደግሞ ኦሮሚያ ጠቅላይ አቃቢ ግ ደግሞ 374 መዛገብት ላይ ነው ክሶችን የመሰረተው። በበዛግብት ብዛት ኦሮሚያ ወንጀል ክስ ሲቀርብ ወንጀሉ የተፈጸመበት ቦታ ባለ ፍርድ ቤት ነው የሚሆነው እና ወረዳዎቹ የተበታተኑ ስለሚሆኑ መዛግብት ቁጥሩ በዛ ልክ ይጨምራል። የፌዴራል መንግስትን ክስ በተመለከተ ግን የፌዴራል ከፍተኛ ፍርድ ቤት ስልጣን ነው። በሕገ መንግስቱ መሰረት የፌዴራል ከፍተኛ ፍርድ ቤትን ስልጣን በውክልና የሚሰራው የክልሉ ጠቅላይ ፍርድ ቤት ነው። ስለዚህ ወረዳ ላይም ዞን ላይም የተፈጸሙ ወንጀሎችን የክልሉ ጠቅላይ ፍርድ ቤት ችሎቶች ባደራጀባቸው ቦታዎች ክስ ስለምንመሰርት ተከሳሾቹም ሰብሰብ ማድረግ በተቻለ ና መዝገቡን የመቀነስ ሁኔታ ያሳያል ማለት ነው። ከተጠርጣሪዎቹ ብዛት ከወንጀሉ ስፋትና ወንጀሉ ከተፈጸመበት ቦታ ስፋት አኳያ ምርመራው ጊዜ እንደወሰደ ነው የፌዴራል ምክትል ጠቅላይ አቃቢ አቶ ፍቃዱ ጸጋ የተናገሩት። ለመጠቃቀስ በምዕራብ አርሲ፣ አርሲ፣ ምስራቅ ሸዋ፣ አዳማ ልዩ ዞን፣ ጅማ ከተማና ጅማ ዞን፣ ምዕራብ ባሌ፣ ምዕራብ ሸዋ፣ ምዕራብ አረርጌ ምስራቅ አረርጌ እና ሐረር ከተማ የተፈጸመ ወንጀል ነው። ስንመረምር የነበረው ሰፊ ነው። ወንጀል የተፈጸመበት ቦታ ሰፊ፣ የሰው ኃይል ይፈልጋል፣ ሰፊ ሎጅስቲክ ይፈልጋል። በጣም ቁጥሩ በዛ ያለ ሰው ቁጥጥር ስር ብሏል። ስለዚህ የወንጀሉ የደረሰው ጉዳት፣ የተጠርጣሪዎቹ ብዛት፣ ምርመራን በጊዜ ከማጠናቀቅ አንጻር ፈታኝ የነበረ ስራ ነው የነበረው። ምርመራ ስንመረመር ሲሰራ ሁለት ጥቅሞችን ማመዛዘንና ጎን ለጎን ማስኬድን ይፈልጋል ይጠይቃል። ተጠርጣሪዎች አሉ፣ የሚታሰሩ ቁጥጥር ስር የሚውሉ የተጎዳ ሰው አለ፣ የተጎዳ ጥቅም አለ። ሁለቱን ኢንትረስቶች ባላንስ ማድረግን ይጠይቃል እና በዚህ ረገድ ወንጀሉ የተፈጸመበት ቦታ ሰፋ ያለ መሆኑ መራራቁ የደረሰውን ጉዳት መብዛቱ የተወሰነ ምርመራችን ላይ አዳጋች ሁኔታ ፈጥሮብን የነበረው በፌዴራል ጠቅላይ አቃቢ ሕግ ተከሳሾች በ114 የክስ መዛግብት ክሳቸው መደራጀቱን ነው የተገለጸው። በኦሮሚያ ጠቅላይ አቃቢ ሕግ ደግሞ በ374 የክስ መዛግብት ክሳቸውን እንደተደራጀ ተጠቁመዋል። ከነዚህ ውስጥ 63 ግለሰቦች በሐረር ከተማ በፈረሱ ሐውልቶች ምክንያት በሽብር ሕጉ መሰረት ተጠያቂ የሚሆኑ ናቸው ብለዋል አቶ ፍቃዱ 63 ተከሳሾች በሀረሪ ብሔራዊ ክልላዊ መንግስት ሀረር ከተማ ወንጀል የፈጸሙ ሰዎች ናቸው። እነሱ በተለየ ነው የተከሰሱት። እንደምታውቁት ሁለት ሀውልቶች ፈርሷል። የሽብር አዋጁ አንቀጽ 1176 በታሪካዊ ቅርሶቻችን ላይ በሀውልቶችን ጨምሮ ወንጀል መፈጸምን ሽብር አድርጎ ያስቀምጠዋል። እነሱ በተለየ በሶስት መዝገብ 63 ተከሳሾችን በሽብር ወንጀል ክስ ቀርቦባቸዋል። ሌሎች አነስተኛ የወንጀል ተሳትፎ የነበራቸው ሰዎችም ጉዳያቸው እየታየ ከዚህ ሳምንት ጀምሮ በዋስትና እንደሚለቀቁ ምክትል ጠቅላይ ዓቃቤ ህጉ አቶ ፍቃዱ ጸጋ ገልጿል። ክስ ያልቀረበባቸው ቁጥጥር ስር የዋሉ ሰዎች ነበሩ። የእነሱ ጉዳይ በተለየ ሁኔታ እንዲታይ ለማድረግ ሞክረናል። ሁሉ በተለያየ መንገድ ወንጀል ውስጥ መሳተፋቸው በተለያየ ማስረጃ ደረጃ ለማረጋገጥ ተችሏል። ነገር ግን የወንጀል ተሳትፏቸው በጣም ያነሰ ወደ ፍርድ ቤት ሚዘን ስንሄድ የፍርድ ቤቱን በርደን ከመጨመር ያለፈ ሚና ማይኖረው በቀጥታ ቀደም ባልኩት ማንነትን መሰረት ያደረጉ ጥቃቶች ውስጥ የተሳተፉ ሳይሆን ምናልባት እዚህም እዚያም ንብረቶች ሲዘረፉ ወድቆ ያገኙትን ያነሱ፣ አንዳንዶቹ አስቀምጡልን ሲባሉ ያስቀምጡ አይነት ሰዎች ስለሆኑ እነሱን በተለየ ሁኔታ ትሪት ማድረግ የሚል ውሳኔ ወስነን የኦሮሚያ ክልል ፖሊስ አንደኛ የነዚህ ሰዎች የወንጀል ተሳትፎ በደንብ ጠርቶ በዋስትና ላይ ሆኖ ምርመራ እንዲካሄድበት አንዳንዶቹ ዋስትና እየጠሩ ከዚህ በኋላ በተመሳሳይ ወንጀል ውስጥ ላለመገኘት የስምምነት ፊርማም ጭምር እያስፈረም ናቸው በንደቃቸው ውሳኔ ሰጥተናል። በእነ አቶ እስክንድር ነጋና አቶ ጃዋር ሲራጅ መሐመድ መዝገብ ስር ያሉ ተጠርጣሪዎች ክስ ተመስርቶባቸው ጉዳያቸው በፍርድ ቤት እየታየ እንደሚገኝ ምክትል ጠቅላይ ዐቃቤ ሕጉ አስታውሷል። ከአርቲስት ተጫሎ ግድያ በኋላ በኦሮሚያ በተከሰተ ሁከት 167 ሰዎች ሕይወታቸው ማለፉን እንዲሁም 360 ሰዎች የአካል ጉዳት እንደደረሰባቸውና ከ4 ቢሊዮን ብር በላይ የንብረት ጉዳት መድረሱን በምርመራ እንደተጣራ በመግለጫው ተነስቷል። የፌዴራል ምክትል ጠቅላይ አቃብጎ አቶ ፍቃዱ ጸጋና የኦሮሚያ ጠቅላይ አቃቢጎ አቶ ሁሴን ኦስማን በጋራ መግለጫቸው ፍርድ ቤቶች የፍርድ ሂደቱን ለማየት የሚያስችል መንገድ ዝግጅታቸውን ማጠናቀቃቸውንና የህግ የበላይነት የማስከበሩ ተግባር ተጠናክሮ እንደሚቀጥል አስታውቋል። በተለይ በፖለቲካ መሪዎች ላይ የተመሰረቱ ክሶች ፖለቲካዊ ሳይሆን በወንጀል ከመጠርጠራቸው ጋር ብቻ የተያያዙ መሆኑን ጠቅላይ አቃቤግ ሰሞኑን አመልክቷል። ህጋዊና ሰላማዊ ፖለቲካዊ እንቅስቃሴዎችና የሰዎችን ሞት የማያስከትሉ ጽንፈኛ ብሄርተኛ፣ ጦረኛ፣ ሁከት ፈጣሪ ንግግሮችን መለየት አለብን ብለዋል ጠቅላይ አቃቤግ ጌዲዮን ጢሞቴዎስ። Lamir Amir Kadim tsa haydamtonen kaadis ፀሐይም ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በኦሮሚያና አማራ ክልሎች ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች መካከል ተፈረመ የተባለው ስምምነት ባልተገኙበት ስማቸው መጠቀሱን እና የስምምነቱ አካልም እንዳልነበሩ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ፕሮፌሰር መረራ ጉዲና አስታወቁ። የብልጽግና ፓርቲ በበኩሉ የውይይት መድረኩ ሁሉንም በማሳተፍ ቅሬታዎችን ቀርፎ ይሰራል ብሏል። ሙክታር ጀማል ዝርዝር አለው። ባለፈው ዓመት በከፍተኛ የትምህርት ተቋማት ተማሪዎች ግጭትን ለመፍታትና ለመሰል ችግሮች መሠረታዊ መፍትሔ ለመፈለግ በኦሮሚያና በአማራ ክልሎች ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች መካከል ሲደረግ የነበረው ውይይት ከአስር ወራት በኋላ የደረሰበት ስምምነት የጋራ የፖለቲካ አቋማቸው የተንጸባረቀበት መሆኑ ተገልጿል። ድርጅቶቹ በኦሮሚያና አማራ ክልሎች የሚኖሩ የሁሉም ሕዝቦች አባላት ደህንነትና መብቶች እንዲከበሩ ከሚለው አንስቶ የሀገሪቱን ሕገ መንግሥት ማሻሻልን ባካተቱ አስር ነጥቦች ላይ ከስምምነት ላይ ደርሷል። የስምምነቱ አካል የሆኑ የድርጅቱ አምስት የኦሮሚያ ክልል እና ከአማራ ክልልም አምስት መሆናቸው የተገለጸ ሲሆን አንዱ በስም የተጠቀሰው የኦሮሞ ፌዴራላዊ ኮንግረስ ውይይቱ ላይ ሳይገኝና ሳይፈርም አላግባብ መጠቀሱን መግለጫ በማውጣት ተችቷል። የድርጅቱ ሊቀመንበር ፕሮፌሰር መረራ ጉዲና በውይይቱ ላይ መሳተፍ እንደማይፈልጉ ጭምር ቀድመው አስተባባሪዎች መግለጻቸውን ለቪኦኤ ተናግረዋል። ቡድኑ በዚህ በአሁን በቀጠለበት መንገድ የትም መድረስ ስለማይችል ለሕዝባችን ብዙ ጠቀሜታም ስለሌለው አሁን ባለበት ደረጃ ቆሞ ከተቻለ ወደ ሰፊው ሀገራዊ መግባባት ደረጃ መግባቱ ይመረጣል የሚለውን በተደጋጋሚ ለአገናኞቹ ነግራቸዋለሁ። እንደማንፈርምም አስረግጬ ነግራቸዋለሁ። ግን ስማችን ለምንዛ ውስጥ ተጠቀሻ አላግም ፕሮፌሰር በውይይቱ መድረክ ላይ ከእናንተ ድርጅት እርሶም ሆኑ ሌላ የእናንተ አመራር አንድም የተገኘም የፈረመም አልነበረም ማለት ነው? የለም የተገኘም የለም የፈረመም የለም እንደማንፈርምም እንደማንገኝም። ከዚህ በፊት በተደጋጋሚ በተጠራ ስብሰባዎች ላይም እንዳልተገኘን እንደገና ደግሞ በግልም ተገናኝተን እንደማንፈርምም በተቻለ ወደ ብሔራዊ መግባባቱ በሀገር ደረጃ በሚደረገ ውስጥ ተሳትፏችን እንደምንቀጥልና ከቻሉ በዛ ስዘው እንዲያደርጉ ለአገናኞቹም ነግራለሁ ማለት ነው። የተነሳውን ቅሬታ በተመለከተ መልስ እንዲሰጡን የውይይት መድረኩ አስተባባሪ ዶክተር ዲማ ነጎን ለማግኘት በተደጋጋሚ ብንሞክርም ልናገኛቸው አልቻልንም። በዚህ ላይ ሀሳብ የሰጡን የኢትዮጵያ ብልጽግና ፓርቲ የፖለቲካ ፓርቲዎችና ሲቪል ማህበራት ዘርፍ ኃላፊ ዶክተር አለሙስሜ ተከታዩም ብለዋል። በተለይ በሁለቱ ክልል የሚኖሩ ኢትዮጵያውያን በሰላም ወጥተው በሰላም መግባት እንዲችሉ እነዚህ ፓርቲዎች የራሳቸውን በጎ ተጽዕኖ ማድረግ እንዲችሉ እና እነዚህና እነዚህ በመሳሰሉ በጣም አዎንታዊ ጉዳዮች ነ ሁላችንም ተስማማንበት ነገር ነው። ባለፈው ረቡዕ ዕለት ሸራተን ያደረጋት ይሄንን ነው የመግባቢያ ሰነድ ማለት የመግባቢያ ሰነድ መፈራረምና እነኝህን ሰነዶች ለህዝብ ግልጽ ነው የማድረግ ጉዳይ እንጂ ያን ዕለት አይደለም የተዋየ ድራፍቱ ላይ ሀሳብ ሰተን ጭጭጠራቱ ወደ ሁለት ወር አልፎታል። ሁለቱ ብቻ ትላልቅ ጉዳዮች ላይ ሕገ መንግስትን ስለማሻሻል ጭምር አንስቶ መነጋገር ሌላውን ችላ ማለትና ሁለታችን ብቻ ያገባናል ብሎ ራስን የመወከል ነው፣ ትክክል አይደለም ብለው የሚተቹም የፖለቲካ ፓርቲዎችም ሰዎችም አሉ። ይህም በተመለከተ ምን ይላሉ እርስዎ? ሌሎችም በዚህ በሀገር ጉዳይ ላይ መካተት አለባቸው መሳተፍ አለባቸው የሚለው ነገር ትክክል ነው። እኛም የአማራ ፓርቲዎችም አይተናል፣ ተቀብለናል። ግን ይሄ ውይይት ቅድም እንዳልኩ ረዘም ላለ ጊዜ ነው የተጀመረው ያ የተጀመረውም ደግሞ መቋጫት ነበረበት እንጂ በሂደት እነኚህ ነገሮች ከግንዛቤ እየተወሰዱ መቷል። እኛም መግባት አለብን፣ እኛም መሳተፍ አለብን፣ እኛም ያገባናል የሁለቱ ብሄር ብቻ አይደለም የዚህ ሀገር ጉዳይ ባዮቹም ትክክል እንደሆነ ወስደናል እኛ። የእኔም ሀሳብ እንደዛ ነው። ግን ደግሞ ይሄ ፎረሙም ኦሮሞና አማራ ፓርቲዎች ፎረምም ትክክል እንደሆነ ሀሳቡ ትክክል እንደሆነ ቀጣይ ውይይት ሁሉን ያሳተፈ ማድረግ እንዳለብን ተስማምተናል። ከገቡበት በኋላም የሚያዳብሩት ነገር ካለ የሚቀይሩት ነገር ካለ መቀየር ማዳበር ይቻላል። ያው ውይይቶች ተጀምረዋል በፓርቲዎች መካከል በፖለቲካ ፓርቲዎች ምክር ቤት አማካኝነት ጥሩ የሆኑ ውይይቶች ተጀምሯል። ይህንን እያሰፋን እያሳተፍን መሄድ እንዳለብን እኛም ተገንዝበናል። የኦሮሞ ፌዴራላዊ ኮንግረስ ከዚህ ቀደም በውይይቱ ሲሳተፍ የነበረ ቢሆንም መፈራረሙ ደረጃ ግን አለመስማማቱንና እንደማይገኝም ቀድሜ አሳውቄ እያለው ስሜን እዛ ውስጥ ጠቅሰው የውይይቱ የስምምነቱ አካል አድርጎ እኛን መጨመር አግባብ አይደለም የሚል መግለጫ ጭምርም አውጥተዋል። ይህ ደግሞ እንቅፋት በሂደቱ ላይ ሊፈጥር ይችላል ብለው የሚያነሱም አሉ። ይህም በተመለከተ ዶክተር አለሙርሶ ምን ይላሉ? መድረክ አስተባባሪዎቹ ልክትን ተዋል ፕሮፌሰር መረራ እኔ አልተመቸኝም፣ በሀሳብ ግን ከእናንተ ጋር ነው ያለሁት። በስራ መደራረብ ምክንያት አልተመቸኝም እና ይቅርታ አድርጉልኝ፣ ከሀሳብ ከእናንተ ጋር ነው የሚል የመድረኩ አስተባባሪዎች በመድረኩ ሲያስተዋውቁ መስማታቸውን ቃል በቃል ላስተላላስታወስ ይችላሉ። ይህን መልዕክት ማስተላለፋቸው እዚህ ይለኛል መስከረም አስራ ሶስት ሁለት ሺህ አስራ ሶስት በአዲስ አበባ ሻራተን አዲስ ሆቴል የተደረሰው ስምምነት በተጠቀሱት ነጥቦች ዙሪያ አብሮ ለመስራትና ሰላምና ጸጥታን ለማስፈን እንዲሁም የተፈናቀሉ ዜጎች ወደ ቀያቸው እንዲመለሱ ለማድረግ እንደሚተባበሩም አመላክተዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። የዜናና የትንታኔው መጽሄት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 94 ነጥብ 3 ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አት ቪኦኤ ኒውስ ዶት ኮም የኢሜይል አድራሻችንንም ተጠቀሙ። አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁነን። አብራችሁን ሆኑ። ወደ ተከታዩ ዘገባ እንለፍ። ዘንድሮ የጣለው ከፍተኛ መጠን ያለው ዝናብ ባስከተለው ጎርፍ አደጋ ከ22000 በላይ ሰዎች ከቤት ንብረታቸው መፈናቀላቸውን የአማራ ክልል መንግስት አስታወቀ። በጣና ዙሪያ ያሉ የጎርፍ ሰለባዎችም መንግስት የሰብአዊ ድጋፍ አላደረገልንም እያሉ ነው። የአማራ ክልል መንግስት በበኩሉ ከአሰራር ክፍተት ካልሆነ በስተቀረ አስፈላጊው ድጋፍ ወደየ አካባቢዎች ተልኳል ብሏል። አስቴር ምስጋናው ዝርዝር ዘገባ ታስደምጠናለች። በአማራ ክልል በአምስት ዞኖች በ18 ወረዳዎችና በ41 ቀበሌዎች በተከሰተው የጎርፍ አደጋ ከ22 ሺህ በላይ ሰዎች መፈናቀላቸውን ነው የክልሉ መንግስት የገለጸው። በተለይ በደቡብ ጎንደር ዞን ሊቦ ከምክም ፎገራና ደራ ወረዳዎች እንዲሁም በማዕከላዊ ጎንደር ዞን ደንቢያ ወረዳ ከጣና ሐይቅ መሙላት ጋር ተያይዞ ቁጥሩ ከፍ ያለ ተፈናቃይ ይገኛል። ከእነዚህ ተፈናቃዮች መካከል በድንኳን ውስጥ የሰፈሩ እንደዚሁም በቤታቸው ቆጥ ሰርተው የተቀመጡ ይገኛሉ። ሁሉም የሰብአዊ ድጋፍ እንደሚያስፈልጋቸው ይናገራሉ። ቄስ መንገሻ ምን አለ በፎገራ ወረዳ ዋገ ጠራ በተባለ ጎጥ የሚኖሩ ናቸው። በአካባቢው የጎርፍ አደጋ በየጊዜው የሚያጋጥም ቢሆንም የዘንድሮ ግን የተለየ ነው ይላሉ። So he's had a family hosted in the tour of the

ካውንቶች እነዚህ ወንጨቱ ተደርድሮ በበለይ አፈር ምናምን እየተቆሰረ ከዚያ ሌንም ጎጩ ይደለደላል። እንቦቹን ዛሬ ይዟቸው አርሶ አደር ደመወዝ ጸጋው የዚህ ጎጥ ነዋሪ ናቸው። ስምንት ቤተሰቦቻቸውና እንስሶቻቸው ቆጥ ላይ እንዳሉ ይናገራሉ። በመጠለያ ጣቢያ ያሉ ተፈናቃዮች አስፈላጊው ሰብአዊ ድጋፍ ስላልተደረገላቸው በቤታቸው መቆየት መምረጣቸውን ነው የሚናገሩት። ከፍታችንም በየዘመድ ያወተን ሰዎች ባልጋና በቆጥ ሆነና ያለን ከመንግስት ምን ድጋፍ አገኛቸው አንድ ቀን እንደ ቁታራ ባለ ነው የአምስት አምስት ኪሎ መኮረና ጋዙ የሰደደ ሌላ ነገር የተረዳ ነው የለም። እስካሁን አካባቢውን ለቀው የወጡ ሰዎች ድጋፍ እየተደረገላቸው ነው? ኧረ የለም። እነሱን ነው በክራ ቤት ወጥተዋልኝ። የመለየት ስራ ስሩ ተብለን ለይተን አቀረብን። በክራ ቤት አሁን አከተማዋ ነው ያሉ። ክልሉም ሆነ የፌዴራል መንግስት ባለስልጣናት እኮ ቦታውን ጎብኝተው ነበር። ተጎጂዎቹን ጎብኝተው ነበር። እሱማ በደንብ አድርገው ጎብኝተው ህዝብ በዚህ በመቀለያ መቀለል አለበትና መንግስት ድጋፍ እያደረገ መቀለል አለበት ብለው ተናግረው ሄዱ። እስካሁን ድረስ የሚደረገው ነገር የለም። መንግስት የሚረዳንን ነገር በመቀለያ አድርጎ ይህን የቸገረውን ህብረተሰብ ለብሱ እንዲያደንን የሚል ነገር አለም እየደረሱ እየመጡ እየደረሱ መር ሳይሆን አቋሙን ነገር መቼም ሰው እስከሚሞት ድረስ መጠበቅ የለበትም ነበረ ና በበሽ ከስታ ሰው ሳይበከል ጥሩ ነበር። በባህር ዳር ከተማ አስተዳደር በደብረ ማርያም አካባቢ የሚኖሩ ሰዎችም የጣና ሐይቅ በመሙላቱ አካባቢያቸውን ለቀው ለመውጣት ተገደዋል። አበቡ ጭባላለሁ ከደብረ ማርያም ጣና ሐይቅ ገዳም ነው የመጣሁት ውሃው ከመጠን በላይ ከሁልጊዜውም በበለጠ ሀብት ንብረታችን ወርሶ ከቤት ወጥተን ነው ያለ እና በዚህ የተነሳ መንግስት ድረሱልን እያልን ጥሪያችን በየቦታው በየሰዓቱ ብናመለክት አንድም ተደራሽ የለም። በማይተም አሳትማችሁ የሚያስተዳድራቸው አካል ውሃ መበላቱን ማረጋገጫ አምጡ ተባልን። አመጣል በነሐሴ ወር ምላሽ አላገኘንም። አሁን ሰው በየቦታው በእግሩ ባደረሰው ዘመድ አለ በሚለው ቦታ ሁሉ እየተጠጋ ነው ያለ ጓዝ ንብረቱን ትቶ ብዙ የንብ ቀፎች ነበሩ። ተውጦ ቀር ጆችን ላውጣ ወይስ ቀፎ በረትልይ ከጌታ በታች እኮ መንግስት ነው የሚያስተዳደር። እኛ ደራሻችን ሰው ለሰው ካላዘን ማድል ይመጣልን ነው። እኛ መፍትሄው ምን ቢሆን ይሻላል? መፍትሄው አንደኛ ደረቅ ቦታ እንቀመጥ። መንግስት ደረቅ ቦታ ሊሰጥን ይገባን። ውሃ ተነክረን ሁልጊዜ ክረምት በመጣ ቁጥር እንደ ሰጋን እንደባባን። በየአመቱ ነው ይሄ ነገር የሚከሰተው ወይስ ዘንድሮ ነው? አሁን በየአመቱ ከፊት ምን ይሆናል? ጨረጨራ ግድብ አለ፣ ሰባት በር ሰባቱ በር ክረምት ላይ ገና ሲጀምሩ ውሃው እንደተዘጋ ሲቆይ፣ እኛ እኔ ሪፖርት አድርጌያለሁ እራሱ ለክፍለ ከተማ ይሄ ውሃ አለደም ዘንድሮ አገር ይበላል የሚለውን ሪፖርት አደረግ። ይሄ ሲሆን ግን እንደዋዛ ሐምሌ ላይ የሚሞላው ውሃ በሰኔ ላይ መጣ። ወደ ሜጋው ሲመጣ ሐምሌ ላይ እንግዲህ ነሐሴ ሲመጣማ አንድየው እንደሚያስወጣ አሁን ሁልጊዜ በመስከረም ወለንበር የሚያሰጋ አሁን ግን ነሐሴ ላይ አስወጣው ሞላው ሰው አሁን ቤተ ክርስቲያኑም አመልክታለች። ዛሬ ራስ ወጣ መካነ መቃብሮች ተበልተዋል። የቃቤቶች ቤቶች፣ የአገልጋዮች ሴቶች፣ መነኮሳት ሁሉ ተጠግተው ነው ያሉ። የአማራ ክልል የምግብ ዋስትና ፕሮግራም አስተባበሪያ እና ልዩ ድጋፍ የሚሹ አካባቢዎች የህዝብ ግንኙነት ኃላፊ አቶ እያሱ መስፍን ከአሰራር ክፍተት ካልሆነ በስተቀር ድጋፎቹ ወደየ አካባቢው ተልከዋል ነው ያሉት። አሁን ድጋፉን እያቀረብ ነው የምንገኝ ከጊዜያዊ መጠለያ ላሉ ሰዎች ነው በየቤተሰቦቻቸው ለተጠለሉ ሰዎች ድጋፉን ተደራሽ ለማድረግ እንግዲህ በየቤቱ ለመሄድ ከባድ ስለሚሆን አሁን ተደራሽ እያደረግን ያለው ለጊዜው በዚህ አግባብ ነው። እስካሁን ድረስ 14897 ተጠቃሚዎች የአንድ ወር 1470 ኩንታል ስንዴ አቅርበናል። 64 ኩንታል ዘይት አቅርበናል፣ ለአንድ ወር ማለት ነው። ይህ በቂ ነው ተብሎ አይታሰብም። ነገር ግን 6196 ብስኩት አቶን ብስኩቶችንም እንደዚሁ ለተጎጂዎች ተደራሽ እንዲሆን አድርገናል። 2264 ብርድ ልብስም እንደዚሁ ሰጠናል። ይሄ ማለት ግን በሁሉም ቦታ እኩል ስርዊቱ ሆኗል ለማለት አይደለም። ምክንያቱም እንደየኮሚቴው ፍጥነትና እንደየኮሚቴው ጥያቄ መሰረት ነው ምላሹ እየቀረበ እና እየፈጠነ የሚገኘውና እሱን መሰረት ያደረገ ስራ እየሰራ ነው የምንገኘው። በጣና ዙሪያ ላይ ተፈናቃዮች እንደሚሉት ዘንድሮ አካባቢው የጎርፍ አደጋ ያጋጠመው የጨረጨራ ግድብ ባለማከፈቱ ነው ይላሉ። የጣና ዘንፍሎ ወደ ሽቅ የሄደበት ምክንያቱ ምንድን ነው? የጨረጨራ የሚባል ባህር ዳር እሱ አሁን ተዘግቷል። የእሱ መዘጋት ነው በጣም ገንፍሎ ይበላል። አሁን ጨራ ጨራ ተተከፈተ ለአንድ እያው ውሃ የሚባል ነገር አይቆምም። አሁን ሰባት በር አለ። ሰባቱ በር ዝግ ነው። ለአንድ ቀን ጩሀን ጩሀን ለአንድ ቀን ምልክት ተደረገና የክልሉን አዳራሽ እና በይተታች እና ቻይና ካምፕን በላ ተብሎ ነው ወዲያው ዝጉ የተባለ እና ራሱ እንደ ወሬ ከዚያ ዘበኞች ላይ ኢንፎርሜሽን ስናገኝ ትጭቶችን ማስወጣት ይሻላል እንጂ ይኸው መዘጋት አለበት በሚል ሲከፈትም፣ ሰዎች አመራሮች ከፍተኛ አመራሮች ነበሩ። ሲዘጋም መጡ። ተዘጋ ወቅን እና መቶ ይሰጠን ነው አቶ እያሷ የጨረጨራ ግድብ መዘጋት ከጎርፉ ጋር የሚያገናኘው ነገር እንደሌለው ይናገራሉ። ጣና ሞልቶ መፍሰስ ከጨረጨራ ግድብ ጋር ይያያዛል ብያል አላስብም። ምክንያቱም መገጭ ጉማራና ርብ ይሞላሉ ሁልጊዜ የዘንድሮ ሙላት ከምንጊዜውም በላይ ከፍተኛ የሆነ የዝናብ መጠን በመዝነቡ ምክንያት ጣና ከዚህ በፊት ከነበረው ሁሉ ዓመታት ከፍተኛ የሆነ የዝናብ መጠን ታይቷል። በዚህ መሰረት ጣና ሊይዝ ከሚችለው ውሃ በላይ ሞልቶ ወደ አካባቢው ፈሷል የተባለውን ነገር ለውሃ ሃብት ሚኒስተሩን መጠው ሳለ ጥያቄውን አቅርበው ስለነበረ እንደማይገናኝ እሳቸው ማስረድተዋቸዋል። ከጨረጨራ ግድብ መዘጋት ጋር በተያያዘ አርሶ አደሮቹ በምክትል ጠቅላይ ሚኒስትር ደመቀ መኮንን ለሚመራው የፌዴራል መንግስት ከፍተኛ አመራሮች ቅሬታ አቅርበው ነበር። ምክትል ጠቅላይ ሚኒስትር ደመቀ ችግሩ የግድቡ መዘጋት እንዳልሆነ መናገራቸው ይታወሳል። በባህር ዳር ከተማ አስተዳደር በደብረ ማርያም አካባቢ ያሉ የጎርፍ ተጎጆች ያነሱትን ቅሬታ ለምክትል ከንቲባው አቶ አማራ ለሙ አቅርቤ ነበረ። በዚያው በቀበሌያቸው ላይ ቦታ ፈልገን በዘላቂነት ማስፈር ቀጣዩን ስራው የሚሆነው ለጊዜው ግን እዚያው ቤታቸው ውስጥ ያሉት አሁንም ልክ ነው። መሸጋገሪያቸው አካባቢ ላይ ጎርፍ እየገባ የመረበሻ እሱን ጊዜው መፍትሄ ወንዙ መገደብ ወይም ጎርፉ እንዳይወጣ ማድረግ ሳይሆን የእነሱን አካባቢ ደረቅ እንዲሆንላቸው ገረገንቲ ወይም ስለክድ ማቴሪያል መድፋት ስራ እንሰራለን ብለን ነው እየተነጋገር ያል ይህንን ኦረብን በኩል አዝዣለሁኝ የአስቲወን ድረስ ጎርፉ የማያስቀምጣቸው ከሆነ አውጠን ሌላ ላይ በተለያየ መንገድ ማቆየት ነው ምንችለው እንጂ ቋሚ የሰዎችን የማስቀመጫ ቦታ የምንፈልገው አሁን ነገ ወይም ተነገባልሽ አልችልም። ሰብል መሰብሰብ ያለበት ቢያንስ ከህዳር ጥቅምት ካለፈ በኋላ ነው ይህን ፕሮሰስ ሊደረግ የሚችለው ቢኮዝ በባህር ዳር ከተማ አስተዳደር ያለው ይህንን ልንሰራበት የምንችል መሬት በአርሶ አደር እጅ ነው ያለው። ለአርሶ አደሩ ደግሞ ካሳ ከፍለሽ ህጉ የሚፈቅደው ነገር አድርገሽለት ነው እንጂ መሬቱን ሊለቅልሽ የሚችል ዝም ብሎ ሊለቀው ስለማይችል ስልናደጋ እንችል የዚህ የተለየ ነገር ነፃ ቦታ ስለሌለን ማለት ነው ደብረ ማርያም ላይ ክፍለ ከተሞችን ይሄዱ ይሄን ነው ማድረግ የምንችለው። ይሄ ነገር ኦልሬዲ ጊዜ የማይሰጣቸው ከሆነ በካምፕ ደረጃ ማቆየት የምንችልበት እድል እናመቻቻለን። ግን በእኛ እምነት ዝም ብለን ክረምቱ ከዚህ በላይ ይገፋል ብለን ስላላሰብም ዘላቂ መፍትሄው ላይ ነው ስንነጋገር የቆየን እንጂ እነሱ የሚፈልጉት ይንን በነገራችን ላይ ባለፈው ዓመት ሰኔ ወር ላይ ማለትም ከሁለት ወር በፊት የአማራ ክልል ምግብ ዋስትና ፕሮግራም ማስተባበሪያና ልዩ ድጋፍ የሚሹ አካባቢዎች ኮሚሽን ዘንድሮ ከፍ ያለ የዝናብ መጠን በመኖሩ የጎርፍ አደጋ እንደሚከሰት መግለጹ ይታወሳል። ዘንድሮ በኢትዮጵያ ከፍተኛ መጠን ያለው ዝናብ በመዝነቡ ከ313 ሺህ በላይ ዜጎች መፈናቀላቸውን የብሔራዊ አደጋ ስጋት ስራ አመራ አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር። አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የአፍሪካ አየር መንገዶች በኮሮና ቫይረስ ሳቢያ የተጣለባቸው የትራንስፖርት ገደብ ካደረሰባቸው ጉዳት ለማገገም ከሶስት ዓመታት በላይ እንደሚወስድባቸው የአየር ትራንስፖርት ኢንዱስትሪ ውስጥ አዋቂዎች ተናግረዋል። የዚያኑ ያክልም በዓለም አቀፉ ቀውስ እየተንገታገተ ያለው ኢንዱስትሪ ራሱን በአዲስ መንገድ አደራጅቶ የተለያዩ ስልቶችን በማቀድ ውጤታማ ሊሆን የሚችልበትንም እድል የተከፈተለት መሆኑን የቪኦኤ ዘጋቢ አኒታ ፓውል ከጆሀንስበርግ ዘግባለች። የኢትዮጵያ አየር መንገድን የሕዝብ ግንኙነት ኃላፊ አቶ ሄኖክ ሲራክን ደግሞ አየር መንገዱ የአገልግሎቱን ዘርፈ ብዙነት በማሳደግ የቀውሱን ጊዜ በውጤታማነት እየተሸጋገረ መሆኑን ለአሜሪካ ድምጽ የአማርኛው ፕሮግራም ተናግረዋል። የአኒታ ፓውልን ዘገባ ጨምሮ የኢትዮጵያ አየር መንገድን ሕዝብ ግንኙነት ያነጋገረው ደረጀ ደስታ ዘገባውን እንደሚከተለው ያቀርበዋል። የኮሮና ቫይረስን ስርጭት ለመክታት ድንበሮቻቸውን በዘጉ አገሮች ሳቢያ የአፍሪካ አየር መንገዶች በረራቸውን ለወራት አቋርጠዋል። ምንም እንኳ አሁን በርካታ አገሮች የሰማይ ላይ መስመሮቻቸውን ክፍት ለማድረግ በዝግጅት ላይ ቢሆኑም ያ ማለት አየር መንገዶቹ ከየቆሙበት ቦታ ወዲያው ብድግ ብለው በረራ ይጀምራሉ ማለት አለመሆኑን ኤክስፐርቶች ይናገራሉ። ካለፈው መጋቢት ወር ጀምሮ ፓይለቶችን ብቻ ሳይሆን ኢንጂነሮችን፣ ወይም መካኒኮችን፣ ድጋፍ ሰጪዎችን ጨምሮ የ3 ነጥብ 3 ሚሊዮን ሰዎች ህይወት ተጎድተዋል። እሱም ብቻ ሳይሆን በዘርፉ ገቢ መስተጓጎል ሳቢያ የወደፊቱ ተስፋቸው ራሱ በጥርጣሬ ላይ እንዲወድቅ ሆኗል። ወደፊቱ የደበዘዘ ገጽታ እንዳለው አንድ የትልቅ አፍሪካ አየር መንገድ ማህበር መሪ ይናገራሉ። የደቡብ አፍሪካ አየር መንገዶች ማህበር ስራ አስፈጻሚ የሆኑት ክሪስ ዘዊጀንተል እንዲህ ይላሉ። በሚያዝያ አጋማሽ የአየር ትራንስፖርት ትራፊክ በየካቲት 2020 ከነበረው 95 ከመቶ ዝቅ ብሏል። ስለሆነም አየር መንገዶቹ ወዲያው እጃቸው ላይ ያለውን ጥሬ ገንዘብ ወደ መቆጠብና ወጫቸውን ወደ መቀነስ ማተኮራቸው በግልጽ የሚጠበቅ ነበር። እንዳለመታደል ሆኖ እንደፈለጉት መቀነስ የማይችሉት ወጪ ሆኖ የተገኘው ግን ለሰራተኞቻቸው የሚከፍሉት ወጪ ብቻ ነበር። ፓይለቱ ካርል ቦልዌግ ይህን አስቀድመው ያውቁ ነበር። ደቡብ አፍሪካ ሁሉን ነገር በዘጋችበት ጊዜ እውቁ አብራሪ በደቡብ አፍሪካ አየር መንገድ ያደረጉት የአገር ውስጥ በረራ የመጨረሻቸው እንደሆነ ተሰምቷቸዋል። የ58 ዓመቱ ፓይለት የረጅም ጊዜ የበረራ አገልግሎታቸው የዚያን ቀን የተጠናቀቀች መሆኑን ለራሳቸው በማኩ ተምተም ሁኔታዎችን በጸጋ ለመቀበል ቃል ገብተዋል። የደቡብ አፍሪካው አየር መንገድ ፓይለቶች ማህበር ፕሬዚደንት የሆኑት አብራሪው ካርል እንዲህ ይላሉ። ዕለቱ ከመጋቢት 15 ቀን ነበር። አዎ እና ያውኑ፣ ለነገሩ ያ የመጨረሻው በረራዬ እንደሆነ አላወቅኩትም ነበር። የት እንደበረርኩም አሁን አላስታውስም። ያን ጥያቄም ትጠይቅኛለች ብዬ ተስፋ አላደርግም። ግን እንደሚመስለኝ፣ ለማንኛውም የበረራ መዝገብ ላይ አያለሁ። ይሁን እንጂ ክሪስ ዘ ዊጀንተል እንደሚሉት ይህ ክስተት ኢንዱስትሪው ራሱም ተጠቃሚ ማድረግ የሚችልበትን አጋጣሚ ይፈጥርለታል። አንዳንድ አየር መንገዶች ለምሳሌ የአህጉሩ ቀዳሚ መሪ የሆነው የኢትዮጵያ አየር መንገድ የመንገደኞችን አውሮፕላን ወደ ጭነት ማጓጓዣ ካርጎ አውሮፕላን በመቀየር አፍሪካ የምትፈልገውን ሸቀጥና በምድር የተጓደለውን የትራንስፖርት መሰረተ ልማት ፍላጎት በመተካት አሟልቷል። በአየር ትራንስፖርት ኢንዱስትሪ ውስጥ አየር መንገዶቹ ሰራተኞቻቸውን እንዴት አድርገው በተለያየ ዘርፍ በማሰማራት መጠቀም እንደሚፈልጉ እያሰላሰሉ ነው። በሚቀጥሉት ወራት ውስጥ አየር መንገዶቹ ደንበኞቻቸውን ወደ በረራ ለመመለስ ምን አይነት ማባበያዎችን እንደሚሰጧቸው መንገደኞች ሊያስተውሉ ይችላሉ። የደቡብ አፍሪካው አየር መንገዶች ማህበር ስራ አስፈጻሚ ክሪስ ዘዊ ጀንተል እንዲህ ይላሉ። ደንበኞችን ለማባበል በርካታ የሽያጭ ማግባቢያዎች ይካሄዳሉ። በረራዎቹ ደህንነታቸው አስተማማኝ መሆኑን በመግለጽ መንገደኞቻቸውን ያግባባሉ። ከዚያም ጋር ተያይዞ በመጀመሪያው አካባቢ በርካታ የዋጋ ቅናሾቹን በገበያው ውስጥ ማየት ይቻላል። በደቡብ አፍሪካ በ2021 አጋማሽ ላይ የአገር ውስጥ በረራዎች መልሰው ሊያንሰራሩ እንደሚችሉ ተገምቷል። የዓለም አቀፉ በረራ ትንሽ ጊዜ የሚወስድ ሲሆን ምናልባትም እስከ 2023 ወይም 2024 ድረስ ሊቆይ ይችላል። በሌላም በኩል ለበረራ የሰለጠኑ አዳዲስ አብራሪዎችም ጊዜውን በጉጉት መጠባበቃቸው አልቀርም። የኢግል በረራ የትምህርት ቤት አሰልጣኝ የ28 ዓመቷ ወጣት ኬሊ ስሊንገርስ እንዲህ ትላለች። እንደሚመስለኝ ራሱን ቶሎ የሚያስተካክል ኢንዱስትሪ ነው ያለን። በመስከረም አንድ ጊዜ የነበረውን ሁኔታ ብታይ እንደዚሁ ነበር። በዚህ ሰዓትም ብዙ ጥርጣሬ አለ። ሰዎች ፈርተዋል። ነገር ግን በመስከረም አንዱ ጥቃት ማግስት ኢንዱስትሪው ወደ ቦታው የተመለሰው ወዲያውኑ ነበር። በትክክል ያየኸው እንደሆነ ግን መልሶ ለማገገም የወሰደበት ጊዜ ሁለት ዓመት ነው። አሁንም በአቪዬሽን ኢንዱስትሪው የሚሆነው ይኸው ይመስለኛል። እንደገና ተመልሶ ያንሰራራል። የአየር ትራንስፖርቱ ያን ጊዜ ተመልሶ በሚያንሰራራበት ሰዓት፣ አለች ኬሊ፣ አየሩ ከሰማይ ነው የሚይዘውም የለውም ብላለች። የሰማችሁትን የአኒታ ፓውልን ዘገባ መሰረት በማድረግ ያነጋገርኳቸው የኢትዮጵያ አየር መንገድ የህዝብ ግንኙነት ኃላፊ አቶ ሄኖክ ሲራክ የአየር መንገዱ አውሮፕላኖች አሁንም አየር ላይ መሆናቸውን ገልጸዋል። ያ ማለት በቂ መንገደኞች ኖረው አይደለም። እንደ ሌሎቹ አየር መንገዶች አየር መንገዱ በመንገደኞች ላይ ብቻ ተማምኖ የተቀመጠ ሳይሆን አገልግሎቱን ዘርፈ ብዙ እሳቸው እንደሚሉት ዳይቨርሲፋይድ አድርጓል። ያን በማድረጉም በወረርሽኙ ሳቢያ ለተፈጠረው ቀውስ አየር መንገዱ ራሱን በፍጥነት ማዘጋጀቱን እንደሚከተለው ያብራራሉ። እንግዲህ ያው የኮሮና ቫይረስ ከተከሰተበት ጊዜ ጀምሮ በአጠቃላይ በዓለም ኢኮኖሚ ላይ የፈጠረው ችግር የሚታወቅ ነው። ከዛም አንዱ ደግሞ በጣም የተጠቃው የአቪዬሽን ዘርፉ ነው። በተለያዩ የአቪዬሽን ባለስልጣን አካላት እንደገለጹት ከሆነ የአቪዬሽን ዘርፉ በከፍተኛ ጉዳት ከሚደርስባቸው አንዱ ነው። ከዛም እንግዲህ የአየር መንገዶችን ሁኔታ በተለያዩ ሚዲያዎች እንደሰማ ነው። ብዛቶቹ ከገበያ ውጭ የሆኑበት ሰራ ላይ የገቡበት፣ እንዲሁም ከመንግስታቸው ቤላውት ወይም ድጋፍ ያገኙበት ሰራተኞችንም የቀነሱበት ሁኔታ ነበር። እንግዲህ የኢትዮጵያ አየር መንገድ ይህንን ችግር ለመቋቋም ያደረጋቸው የተለያዩ ጥረቶች አሉ። ከነዚህም መካከል የኢትዮጵያ አየር መንገድ ቀደም ብሎም በራዕይ ሀያ ሀያ አምስት አስቀመጠው መሰረት የዳይቨርሲፋይድ ቢዝነስ ሞዴል የሚጠቀም ነው። የተለያዩ የቢዝነስ ዘርፎችን የሚጠቀም ነው። እነሱን ተግባራዊ በማድረግ ነው። በተለይም ደግሞ በወቅቱ የነበረውን የእቃ ጭነት አገልግሎት ሰፊው ስንሰጥ ቆይተናል። በተጨማሪም ደግሞ የአውሮፕላን ጥገ ጤናንም እንደዛው ስናከናውን ነበር። ከዚህ አንጻር ወደ ሀያ አምስት የሚደርሱ የመንገደኛ አውሮፕላኖቻችንን ለቃጭነት እንዲውሉ አድርገን የተለያዩ የፐርሶናል ፕሮቴክቲቭ ኢኩዊፕመንት ወይም ለኮሮና ቫይረስ መከላከል የሚያገለግሉ የሕክምና እቃዎችን ከተለያዩ ሀገራት ወደ ተለያዩ ቦታዎች ስንወስዱ ነበረ በአፍሪካ በሰሜን በደቡብ አሜሪካ፣ በአውሮፓ፣ በኤዥያ ጭምር የኛ አውሮፕላኖች እነዚህ እቃዎች ሲያጓጉዙ ነበር። ሌላኛው ደግሞ በሜንቴናንስ ክፍላችን የተለያዩ የሀገር አውሮፕላኖችን በማምጣት ጥገና አገልግሎት ሰጥተናል። ወደ አርባ የሚደርሱ አውሮፕላኖችን ጠግነን አስረክበናል። እነዚህም ደግሞ ከአጠቃላይ አስራ ሁለት ከሚደርሱ የአፍሪካና የመካከለኛው ምስራቅ ሀገራት የመጡ አውሮፕላኖች ናቸው። በተጨማሪም ደግሞ የተለያዩ ከቤተሰቦቻቸው ርቀው የነበሩ ሰዎችን በሪፓትሬሽን በምንለው ልዩ በረራ አድርገን ከሰላሳ ሶስት ሺህ በላይ ዜጎችን ከሚወዷቸው ቤተሰቦቻቸው ጋር ማገናኘት ችለናል። በዚህም ደግሞ ብዙ አድናቆትን እየተችለንን፣ በአጠቃላይ የካርጎ የጥገና እንዲሁም ደግሞ የሪፓፈሽን በረራዎችን በመስራት በዚህ መልኩ እንግዲህ እየተቋቋመን ምንም አይነት ሰራተኛ ሳንቀንስ እንዲሁም ደግሞ ከመንግስትን ድጋፍ ሳንቀበል እስካሁን ችግሩን እየተቋቋምን እንገኛለን። ይህን ይመስላል እንግዲህ አጠቃላይ ያሳለፍነው እና እያሳለፍ ነው ያለው ጊዜ ያ ማለት ግን አየር መንገዱ ከመንገደኞች ያገኝ የነበረውን ገቢ ተክቷል ማለት አለመሆኑን አቶ ሄኖክ ተናግረዋል። የኢትዮጵያ አየር መንገድ ከፍተኛውን ገቢ ያገኝ የነበረው ከመንገደኞች በረራ መሆኑንም አስረድተዋል። አየር መንገዱ በፊት ያገኝ ከነበረው ገቢ ከ20 ከመቶ በታች የወረደ እንደነበረም ገልጸዋል። የኢትዮጵያ አየር መንገድ አሁን ስለሚገኝበትም ሁኔታ የሚከተለውም ብለዋል። በተወሰነ መልኩ ሙሉ በሙሉ ኪሳራ ከሚባል ወይም ልናገኝ የነበረውን ገቢ ባናገኝም ጥሩ የሆነ ሁኔታ ላይ ነው ያለ ነው። ምናልባት በፋይናንስ አሁን በቅርቡ በወጡት በፎርብስ እና በሲምፕል ፍላይንግ ዘገባዎች መሰረት እንግዲህ አለም ላይ በተወሰነ ቢሆን ትርፋማ ሆነው ከቆዩ አየር መንገዶች አንዱ ሆነናል። ይሄንን ይመስላል። እንግዲህ አሁን አጠቃላይ ችገሮች ምን ያህል ሆነ እንዴት ሆነ የሚለውን ወደፊት ለህዝቡም ለሚዲያዎች ምን ግልጽ ይሆናል። አሁን ባለው ሁኔታ ግን ያለውን የመንገደኛ በረራ መጀመርን አስመልክቶ የጀመርናቸውም የተወሰኑ በረራዎች አሉ። ግን የመንገደኛው መምጣት ወይም ደግሞ እንደታሰበው መንገደኞች ብዙ እየመጡ ባይሆኑም ባሉት ቅድም በተከፈቱት አማራጮች እየሰራ እንገኛለን። ብዙዎቹ አየር መንገዶች በገቢ ማጣት ብቻ ሳይሆን ብዙዎቹን ሰራተኞቻቸውን ከስራ ማሰናበታቸው ተዘግቧል። የኢትዮጵያ አየር መንገድ ግን በቀውሱ ሳቢያ አንድም ሰራተኛ አለማሰናበቱን ይገልጻል። ይህን እንዲያረጋግጡልኝ ጥያቄውን ደግሜ ያቀረብኩላቸው ሌሎቹ አየር መንገዶች ፓይለቶቻቸውን የቀነሱ መሆኑን፣ ብዙ ሰራተኞችን ያሰናበቱ መሆኑን ገልጸዋል። እርሶ ቅድም ሲናገሩ ምንም ሰራተኛ ሳንቀንስ የሚል ነገር የሰማው መሰለኝ ልክ ነሱ ነገር አልቀነሳችሁም? ምንም የተቀነሰ ሰራተኛ የለም። በትክክል እንግዲህ ኢትዮጵያ አየር መንገድ ኮሮና ቫይረስ ቀውስ ከተከሰተ ጊዜ ጀምሮ የተለያዩ የዓለማት አየር መንገዶች ትልልቆቹ በስምናቃቸው ሰራተኞች ሲቀንሱ፣ በአንድ ቀን ከስድስት ከሰባት ሺህ የቀነሱበት ሁኔታ ነበር። የኢትዮጵያ አየር መንገድ ምንም አይነት ሰራተኞችን ቋሚ ሰራተኞችን ሳይቀንስ፣ ሁሉም ሰራተኞች በስራ ላይ ናቸው ያሉት። በእርግጥ ሁኔታው ከመጥፋቱ አንፃር በስራ አካባቢ ያለውን ርቀት ከመጠበቅ አንጻር እረፍት እንዲወጡ ሰራተኞች አድርገናል። ሰው ከዛም ከረፍት መልስ ተወሰነው ሲሰራ ቀጥሎ ያለው በዛ መልኩ በእረፍት ቆይታ የቆዩ ሰራተኞች አሉ። ከዛም ሁሉም ሰራተኛ አሁን እየተመለሰ ያለበት ሁኔታ ነው ያለው። በአጠቃላይ ከሌሎች አየር መንገዶች አንጻር ስናይ በዚህ መልኩ ችግሩን እየተቋቋምን ያለ ነው ሰራተኛም ሳንቀንስ የመንግስት ድጋፍን ሳንጠይቅ ወይም ሳንቀበል አየር መንገዱ ስለ ወደፊቱ ምን ያስባል? እስከ መጨረሻው ድረስ ቀውሱን ተቋቁሞ በአሸናፊነት ይወጣ ይሆን? እንዲህ ይላሉ አቶ ሄኖክ። እንግዲህ አሁንም ያው ያለውን ዳይቨርሲፋይድ ቢዝነስ ሞዴል በመጠቀም አሁንም ያሉትን የጥገና የአውሮፕላን ጥገና እንዲሁም ደግሞ የእቃ ጭነት በረራዎችን በማጠናከር የመንገደኞችን በረራዎች ያው በረራዎቻችን ሀገራት በከፈቱ ቁጥር እየጨመርን በዚህ መልኩ ለመቀጠል አስበናል። እንግዲህ በዚህም እስካሁን ባለው ከሆነ ገና የሚሆን ይመስለናል። እንግዲህ ወደፊት የሚሆነውን አናውቅም። እንደ አየር መንገድ ግን ጠንካራ አመራሮች እና ጠንካራ ሰራተኞች ሁሉንም በመጠቀም እስካሁን ደርሰናል። እንግዲህ ወደፊቱን የሚመጣው እናያለን። ሁላችንም ጽናትና እምነት አለን። በዛ መልኩ እየሰራን ያለ ነው። ለአሜሪካ ድምፅ ራዲዮ ደረጀ ደስታ ደረጀንና አኒታን እናመሰግናለን። አሁን ተራው የሰኞው ምሽት የስፖርት ፕሮግራም ነው። ለዘገባው ከሀብታሙ ስዩም ጋር ልተዋችሁ። አመሰግናለሁ ጽዮን። በማራቶን ሩጫ ውድድር ትልቅ ክብር የሚሰጠው የለንደን ማራቶን የፊታችን እሁድ ለአርባኛ ጊዜ ይደረጋል። ብዙሃን በጉጉት በሚጠብቁት ውድድር ከ40 ሺህ በላይ ተሳታፊዎች በያሉበት ለመሮጥ ተመዝግበዋል። በኮሮና ቫይረስ ስጋት ምክንያት ከሚያዝያ ወደ መስከረም የተገፋው ይህ ውድድር እውቅ አትሌቶች ሴንት ጄምስ በተሰኘው የማዕከላዊ ለንደን መናፈሻ ክልል በዝጌ መሮጫ ስፍራ ይፎካከሩበታል ተብሎ ይጠበቃል። ኢትዮጵያዊው የብዙ አትሌቲክስ ድሎች ባለቤት ቀነኒሳ በቀለና በስድስት ዓመታት ውስጥ አምስት ታላላቅ የማራቶን ድሎችን ያስመዘግበው ኬንያዊው ኤልዩድ ኬፕቹጌ የሚያደርጉት ፉክክር የውድድሩ ድምቀት ይሆናልም ተብሏል። አንድ በአዘጋጁ ተቋም የተላከ ቻርተርድ አውሮፕላን በሳምንቱ መጨረሻ ኬንያ ኤልዶሬትና አዲስ አበባ ላይ በማረፍ በዚህ ውድድር ላይ የሚሳተፉ ኢትዮጵያንና ኬንያውያን አትሌቶችን ጭኖ ወደ ለንደን እንዳቀናም የኬንያውያኑ ተነባቢ ጋዜጣ ዴሊ ኔሽን፣ አዲሱ ስሙ ኔሽን አፍሪካ ዘግበዋል። የዛሬ ዓመት በነበረው ውድድር ላይ ባለድል የሆኑ አትሌቶች የ55 ሺህ፣ የ30 ሺህ እና የ22 ሺህ ዶላር ተሸላሚ ሆነዋል። ኦሎምፒያ የተሰኘው የፓራጓይ እግር ኳስ ቡድን ፕሬዚደንት ከእግር ኳስ ተሳትፎ የዕድሜ ልክ ገደብ ቅጣት ተጥሎባቸዋል። ማርኮ ትራቫቶ ቅጣቱ የተላለፈባቸው የጨዋታ ማጭበርበር በመፈጸማቸው መሆኑን ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ አስታውቋል። በጎርጎሳውያኑ ዘመን አቆጣጠር በ2018 ና 19 በተደረጉ ጨዋታዎች የማጭበርበሩን ተግባር ፈጽመዋል። በምርመራ ወቅትም ተባባሪ አልሆኑም ያላቸውን ፕሬዚደንት በተጨማሪ 170 ዶላር የገንዘብ ቅጣት አስተላልፎባቸዋል። እሳቸው የሚመሩት ኦሎምፒያ ቡድን የፓራጓይን ቻምፒዮንሺፕ በ44 ጊዜ በማሸነፍ ታሪክ የሠራ ነው ሲል ሮይተርስ ዘግቧል። ሳውዲ አረቢያ በታሪኳ ለመጀመሪያ ጊዜ የሴቶች ጎልፍ ጨዋታ ልታስተናግድ ነው። ጨዋታው በህዳር ወር ሮያል ግሪን ጎልፍን ካንትሪ ክለብ በተሰኘው የጂዳ የስፖርት ማዘውተሪያ ይደረጋል ተብሏል። ከዓለም የተውጣጡ መቶ እውቅ ሴት የጎልፍ ተጫዋቾች የሚሳተፉበት ፉክክር ከብሪቲሽ እና ስኮቲሽ የጎልፍ ፉክክር በመቀጠል ለአሸናፊዎች ሞቅ ያለ ክፍያ በመፈጸም ሶስተኛው ይሆናል ተብሏል። አንድ ሚሊዮን ዶላር ነው ሽልማቱ ሲሆን ለአሁኑ ያሉና አጫጭር የስፖርት ዘገባዎች እነዚህ ናቸው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትስታበላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።